ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከ3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ኦፊሻሊ በህግ መሬት አይሸጥም አይለወጥም ተብለዋል። ጠቃሚ ነው። ትርጉም ያለው ፖሊሲ ይመስለኛል። እሱ እሱ ላ አይደለም፣ ችግሩም በተግባር ግን መሬት ይሸጣል፣ በደንብ ይሸጣል። መሬት መንግስትም ያውቃል ይህን መሬት እንደሚሸጥ። የተደበቀ አይደለም፣ ይታወቃል። በኦፊሴላዊ ክልክል ስለሆነ በተግባር ስለሚሸጥ በዛ መሀል ያ ዳርክ ኤሪያ እሱ ነው ለደላላ ሰፊ ክፍተት የፈጠረው። የጥያቄው መልስ እንግዳ ዶክተር መኮንን ፍሬው አያኖ ናቸው። አሁን የምሽቱ ለጥያቄው መልስ ቅንብር ፍትሐዊ የሆነ የመሬት ስሪትን አስመልክቶ ከአድማጮች ለቀረቡ ጥያቄዎች መልስ ይሰጣል። ሙሉ ዝግጅቱም የሰዓቱን የዓለም ዜና ተከትሎ ይቀርባል። ቅዳሜ፣ ሰኔ 3 2009 ዓ ም ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከምሽቱ ፕሮግራማችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ደሳለኝ መኮንን የፕሮግራሙ ታዳሚዎች በጉጉት የምትጠባበቁትን የቅዳሜ ምሽት አዝናኛችሁን የሙዚቃ ቃና ቅንብርን ይዞ የሳምንቱን ምርጥ ምርጥ የእንግሊዝኛ ዜማዎችና የሙዚቃው ዓለም ዜናዎች ይዞ ይጠብቃችኋል። ንጉሡ ታምሬ በቴክኒክ ምህንድስናው እያቀናበረ አብረን ያመሻል። አሁን ሰዓቱ የዓለም ዜና ነው። መልካም ምሽት። ጤና ይስጥልን እንደምን አምሽታቸዋል። አዲሱ አበበ ነኝ። ለዜናው አሸባሪው አልሻባብ በሶማሊያዋ ወታደራዊ ካምፕ ገልጋላ ላይ ላደረሰው ጥቃት የአጸፋ እርምጃ እንደሚወስዱ የሶማሊያ ባለሥልጣናት አስታወቁ። ጥቃቱ ፑንትላንድ ውስጥ የተፈጸመው ባለፈው ሐሙስ ሲሆን በዚህ ውጊያ ቢያንስ 48 ወታደሮች መሞታቸው አይዘነጋም። የሶማሊያዋ ፕሬዚዳንት ሞሐመድ አብዱላሂ ፎርማጆ ድርጊቱን አውግዘው ለሟቾች ቤተሰብና ለሠራዊቱ አባላት የማጽናኛ ቃልና የሐዘን መቅለጫ አስተላልፈዋል። ከሶማሊያዋ በሶሳ ከደቡባዊ ምዕራብ 15 ኪሎ ሜትር ላይ ባለችው በፑንትላንድ አፍኡሩር ለደረሰው ለዚህ ጥቃት መንግሥታቸው አጸፋውን እንደሚመልስ ቃል የገቡት ፕሬዝዳንት ፎርማጆ የገቡበት ገብተን ዋጋቸውን እንሰጣቸዋለን ሲሉም ዝተዋል። የፑንትላንዱ ክልላዊ መሪ አብድዌል ሙሐመድ አሊም በበኩላቸው ጋልጋላ ውስጥ በአልሻባብ ላይ የጦርነት ዘመቻ እንከፍታለን ማለታቸው ተሰምቷል። የዩናይትድ ስቴትስ ልዩ ኃይሎች ደቡባዊ ፊሊፒንስ ውስጥ ከእስላማዊ አክራሪ ኃይሎች ጋር ለሚዋጉ ወታደሮች ቴክኒካዊ ድጋፍ እየሰጡ መሆናቸውን የዩናይትድ ስቴትስ ኤምባሲ ዛሬ ቅዳሜ አስታውቋል። በውቅያውም 13 የፊሊፒን ወታደሮች መሞታቸው ታውቋል። የፊሊፒንስ ጦር ኃይል እንዳስታወቀው የመንግስቱ ኃይሎች እስላማዊ መንግስት ነኝ ከሚለው አማጺ ቡድን ጋር የተቀላቀሉትን ተዋጊዎች መራዊ ከተባለችው ከተማ ለማስለቀቅ እየጣሩ ያሉ ወታደሮችን ለማገዝ ነው ዩናይትድ ስቴትስ እርዳታ የምታደርገው። የዩናይትድ ስቴትስ ኤምባሲ እንዳረጋገጠውም የፊሊፒንስ መንግስት ባቀረበው ጥያቄ መሠረት ድጋፍ እየተደረገ ነው። ምን ያህል ድጋፍ ለሴኪሪቲ ሲባል ዝርዝር አንሰጥም ተብሏል። ደቡባዊ አፍጋኒስታን ውስጥ ሌሊቱን በተካሄደ የጸረ ታሊባን ጣምራ ውጊያ የአፍጋን ወታደሮች መገደላቸውን የዩናይትድ ስቴትስ ጦር ዛሬ ቅዳሜ አስታውቋል ይህ የታወቀው የነውጠኞቹ ይዞታ በሆነው በሄልማንድ ክፍለ ሀገር ናድ አሊ ወረዳ ትናንት አርብ ሌሊቱን በተጀመረ የአየር ጥቃት አያሌ የአፍጋኒስታን ወታደሮች መገደላቸውን በአካባቢ ዜና አውታሮች ከተሰማ በኋላ ነው ይህ አሳዛኝ አጋጣሚ እንደምን ሊፈጠር እንደቻለ ምርመራ እየተካሄደ ሲሆን የአሜሪካ ጦር ኃይል የህዝብ ግንኙነት ክፍልም አመልክቷል። ማዕከላዊ ፓኪስታን ውስጥ ዛሬ ቅዳሜ ያስቻለ አንድ የጸረ ሽብርተኛነት ፍርድ ቤት ሃይማኖት አጉዳፊ የሆነ ዘገባ በማኅበራዊ ድረገጽ ባወጣ አንድ የ30 ዓመት ጎልማሳ ላይ የሞት ፍርድ አሳለፈ። ብይኑ የተሰጠው በሐዋልፑር ከተማ ውስጥ ባስቻለው ከፍተኛ የደህንነት ፍርድ ቤት መሆኑም አቃቢ ሕጉ መሐመድ ሻፊቅ ቁረሺ ለአሜሪካ ድምፅ ገልጠዋል። የሞት ቅጣት የተላለፈ የተላለፈበት ታሚሩ ራዛ የነቢዩ መሐመድን ስም የሚያጎድፍና የሚያጣጥል ዘገባ በዋትሳፕ አማካኝነት በድረ ገጾች በማስተላለፉ እንደሆነ ተመልክቷል። ይሄ ደግሞ ከ3500 በላይ ለሆኑ የድረገጹ ወዳጆች መተላለፉንም አቃቢ ሕጉ አክለው ተናግረዋል። የሎንዶን ፖሊስ በሰጠው መግለጫ ለንደን ብሪጅ መንገድ ላይ እግረኞች ያሽከረክሩ የሶስት ሰዎች በእግረኞች ላይ በማሽከርከራቸው ክብደቱ 7.5 ቶን የሆነ መኪና ለመከራየት እንደሞከሩና የኪራይ ክፍያቸው ግን በትክክል እንዳልተላለፈ ታውቋል። የፖሊስ ጸረ ሽብርተኛነት ኮማንድ አዛዥ ዲን ሃይደን በሰጡት ቃል የምርመራ ውጤቱ በሰዎቹ መኪና ውስጥ ከኋላ በኩል 13 የወይን ጠርሙሶች መገኘታቸውን አመልክቷል። ባለፈው ቅዳሜ እንደ አውሮፓ አቆጣጠር ሰኔ 3 ቀን በደረሰው በዚሁ አደጋ በአጠቃላይ 8 ሰዎች ሞተው ወደ 50 ያህል መቁሰላቸው አይዘነጋም። በመጨረሻም የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ አዲስ ህገ መንግስት ለማርቀቅ ያወጡትን እቅድ ጠቅላይ አቃቢ ህጓ መቃወማቸው ታውቋል። በዚሁ መሰረት ፕሬዚዳንቱ ለአዲስ ህገ መንግስት ማርቀቅ ለመጪው ጥር የጠሩትን ስብሰባ አቃቢ ህግ ሉዊስ ኦርቴጋ ዱዋዝ ስብሰባው ህገ ወጥ ነው፣ የቬኔዙዌላን ህዝብም የማይወክል እና ኢፍትሐዊ ወይም ኢህገ መንግስታዊ ነው ብለዋል። ዜናው አበቃ። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ከአቀናባሪ ንጉሡ ታምሬ ጋር የምሽቱ አስተናጋጃችሁ አሉ ከበደ እስከ አራት ሰዓት አብሬያችሁ አመሻለሁ። አሁን ወደ ዕለቱ ቀዳሚ ቅንብር ቀደም ብለን በመግቢያ ያስተዋወቅ ነው ለጥያቄው መልስ የተሰኘው ዝግጅታችን ነው። ፍትሐዊ የሆነ የመሬት ስሪት ላይም ያተኩራል። የኢትዮጵያ ሕገ መንግሥት አንቀጽ አርባ ንዑስ አንቀጽ አራትና አምስት የገበሬውንና የአርብቶ አደሩን ያለመፈናቀል መብት እንዲጠበቅ ይደነግጋሉ። እነኚህ መብቶች እየተከበሩ ነው ወይ በሚለው ጥያቄ ነው የተንደረደረው። በትናንትናው ምሽት የመጀመሪያውን ክፍል አቅርበን ነበር። የምሽቱ ሁለተኛ ክፍል ዝግጅት ነው። የአድማጮችን ጥያቄ የሚመልሱት ደግሞ ዶክተር መኮንን ፍሬው አያ ነው በሃርቫርድ ዩኒቨርስቲ የአፍሪካ ጥናት ማዕከል ባልደረባ ናቸው። ሕገ ልማትና የመሬት ይዞታ የሚል የትምህርት ክፍለ ጊዜም ያስተምራሉ። በዓለም ባንክ የመሬት ይዞታ ላይም በርካታ ጥናቶችን አቅርበዋል። የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው ናት። እንሆ ሁለተኛው ነው። ይች እንደምን ሰነበታችኋል? ሰላም ለእናንተ ይሁን እያልኩኝ ላቀርብ የፈለግኩት ነገር ለጥያቄው መልስ ስለ ኢትዮጵያ የመሬት ይዞታ ሁኔታ ብዙ ጊዜ ይከነክነኛል። ብዙ አርሶ አደር ከቦታው ሲፈናቀል፣ ገበሬ ቦታ አጥ ሆኖ መርሰውን አጣ። በአንድ ቤተሰብ ውስጥ ብዙ ልጆች ይኖሩና ያን መሬት ለማረስ በቂ ስለማይሆን ስራ ፍለጋ በማለት በመሰደድ ወደ ሌላ ቦታ መሄድ በከተማዎች ውስጥ የሕዝብ ቁጥር እንዲበዛ ከመጠን ያለፈ ሰው የመሆን ሁኔታ ይታያል። ይህ ሁኔታ በአሁኑ ሰዓት በሀገራችን ውስጥ ፍርስ መሬት እንዳለ ሁሉ በኢንቨስተሮች ለውጭ ኢንቨስተሮች እየተባለ ወይም ደግሞ ለአንድ ክልል ተወላጆች በብዛት ይህ ቦታ ሲሰጥ ይገኛል። ምሳሌ ልመስ፣ በጋምቤላ፣ በቤኒሻንጉል በተለያዩ ቦታዎች ለሚሆኑ መሬቶች ለኢንቨስተሮች እየተባለ እየተሰጠ ገበሬ እየተፈነቀለ ባሊሆን ሲከር ይገኛል እነሱንኩራ ገራቸ ክል እየተባለ እንደዚ የተለያዩ ልማት እየተባለ ይባላል። እንዲህ አድማጫችን ሊሉ የፈለጉት ገበሬው እንደ ልቡ መሬት አያገኝም። ገበሬው ተፈናቅሎ ሰፋፊ የእርሻ መሬቶች ለባለ ንብረቶች ይሰጣሉ። አብዛኞቹ ከውጭ የሚመጡ ገበሬዎች ደግሞ የሚያመርቱትን እህል አገር ውስጥ አይደለም ወደ ውጭ ወስዶ ነው የሚሸጡት። በሌላ በኩል ደግሞ አገር ውስጥ መሬት እየተመናመነ ነው። ለእያንዳንዱ ድርሻ ይሄ ነው ጥያቄያቸው። ሙሉ በሙሉ በደንብ አልሰማሁም፣ ግን እንደሰማሁት የሰማሁት ፓርት በጣም መሰረታዊ ነገር ነው ያነሳው። በተለይ ኢትዮጵያ ውስጥም ይሁን በሌሎች ሀገሮችም ባለው በኢትዮጵያ የመሬት ጥያቄ አሁን ካለውም እየከፋ እየከፋ የሚሄድ ነው የሚመስለኝ ምክንያቱም አሁን የኢትዮጵያ ሕዝብ ቁጥር ወደ መቶ አራት ሚሊዮን ነው የሚነገረው። ከሰላሳ አመት በኋላ ወደ መቶ ዘጠና ሚሊዮን ነው የሚሆነው ነው የሚባለው። ከዚህ ውስጥ እናንተም እንደጠቀሳችሁት አስራ አምስት ከሀያ ፐርሰንቱ ብቻ ነው ከከተማ ወደ ሰማንያ ፐርሰንቱ እና ምናልባት ከዛም በላይ ገበሬ ነው አሁን ባለው የመሬት የግብርና መሬት ላይ ኦልሞስት እጥፍ የሚሆን የገበሬ ቁጥር ከጨመረ አርሶ ገበሬው ለምግብ ዋስትና ለሀገር አይደለም ለከተማው አይደለም ለገበሬው ራሱ ለምግብ ዋስትና የማያስችል ነው የሚሆነው። ወደ ግጭት ያመራል። ወደ ክርክርና አለመረጋጋት ያስከትላል። ከዚህ በፊትም እንደታየው ማለት ነው። እናም በህግ ለገበሬ ጥበቃ የተደረገው ምንድን ነው? አሁን በተግባር ደግሞ እንደ አጠያቂውም እንደጠቀሰው ለኢንቨስተሮች መሬት መሰጠት በከተማ ምክንያት በተለያዩ ኢንቨስትመንት በተባለ የሚባሉ ጉዳዮች የገበሬው መፈናቀል የሚያስከትለው ችግር በቀላሉ ይሄ ቢሆን ይፈታል፣ ይሄ በሆን አይፈታም የሚባል ነገር አይደለም። በሰፊ መወያየትና ጥናት የሚያስፈልገው ነገር ነው። እስካሁን ባለው ነገር ላይ ግን የተነሳው ጥያቄ ላይ አንዳንድ ነገሮችን ልበል። አንደኛ የጥቀሻቸው አንቀጾች ነው። አንቀጽ አራትና አምስት በግልጽ ገበሬ ከመሬቱ ላይ ያለመፈናቀል መብት እንዳለው ያስቀምጣል። ይሄ ባለበት መንግሥት ገበሬውን አፈናቅሎ ለአበባ እርሻ፣ ለምሳሌ ጤፍ መሬቶችን ወስዶ ለአበባ እርሻ ነው የተሰጡት፣ ብዙ አዲስ አበባ ዙሪያ አካባቢ ያሉት። ወደ ጋምቤላ ደግሞ ሩዝ እና ሌሎች ምርቶችን ለገበያ ለውጭ ገበያ የሚቀርቡ ምርቶችን ያምርታሉ በተባሉ በተባሉ ኢንቨስትመንቶች ነው የተሰጡት። ሕጋዊ መሰረቱ እንግዲህ አጠያቂ ነው። ሕጋዊ መሰረቱ አጠያቂ ነው። ነገር ግን ገበሬው ከእጅ ወደ አፍና ኋላ ቀር በሆኑ የአመራረት ስልቶች ወይም የምርት መሳሪያዎች ስለሚገለገል በቂ የግብርና ምርት በቂ የእህል ምርት ገበያ ውስጥ ሊቀርብ ያልቻለው ለዛ ነው እና ኢንቨስተሮች መጥተው ቢያርሱ አንደኛ፣ ብዙ ሰብል ይመረታል ሁለተኛ ለውጭ ገበያ የሚቀርብና የውጭ ከረንሲ ዶላር ያመጣል በሚልነት ነው ኢንቨስተር ለተባሉት የተሰጡት ግን ዶክተር መኮንን ለምሳሌ አቶ ሳተናው አሊ በላኩልን ጥያቄ የውጭ ሀገር ባለሀብት ናቸው ተብለው ገንዘብ የሚወስዱት ከኢትዮጵያ ንግድ ባንኮች ሆኖ እያለ ለምሳሌ ይላሉ። በአዲስ አበባ አካባቢ በቾ ሜዳ ላይ አንድ የህንድ የአበባ እርሻ ከአዋሽ ንግድ ባንክ አርባ አምስት ሚሊዮን ብር ተበድሮ ከሀገር ጠፋ። ይህ ነው ወይ ኢንቨስተር የሚባለው ይላሉ። እንግዲህ አንዳንድ ጊዜ ከውጭ የሚመጡ ኢንቨስተሮችም በትክክል የተዋዋሉበትን ስራ ላይ እንደማያውሉ በሀገር ውስጥም ደግሞ መሬት የተቀበሉ ሰዎች መሬቱን አጥረው ቁጭ እንደሚያረጉ ነው ስሞታ የሚሰማው ከየግለሰቦችና። በሌላ በኩል እንደውም ኢትዮጵያ ውስጥ መሬት አይሸጥም አይለወጥም ይባላል። ግን መንግስት ይሸጣል ለማለት አይቻልም እንዴ? ግን መንግስት እየሸጠ ነው እየሸጣ። እሺ ያብራሩልኝ። መንግስት መንግስት እየሸጠ ነው። ቤዚቃ ሽያጭ ነው አይባልም፣ በግልጽ ለተቀመጠ ፖሊሲ ሽያጭ ነው አይደለም፣ ያው ለተሻለ ለልማት እያዋልን ነው ነው የሚሉት የሚባለው በመንግስት ፖሊሲዎች ላይ ባየው። ግን እንዳነ አንቺ እንዳነሳሽውም በጥያቄው ላይ አሁን ለኢንቨስተር ለተባሉት የተሰጠው መሬት አክቹዋሊ ለተሻለ ልማት ነው ወይ ይህ አዳ ጤፍ መሬት ለአበባ መስጠት የተሻለ ነው ወይ የተሻለ ልማት ነው ወይ የጋምቤላን ድቅ እሆኑ እጽዋት ያሉበትን መሬት እጽዋቶቹን አጥፍቶ ለሩዝ ብሎ ሰጥቶ አክቹዋሊ ሩዝም አልተመረተም ስንዴ እርሻ መሬት ወስዶ ለመጋዘን ማከማቻ ወይም ታጥሮ ዝም ብሎ ለሚቀመጥ መሬት ወስዶ ልማት ነው ወይ በብዙ ሰው ይስማማበታል እርግጠኛ ነኝ ይህ ልማት አይደለም ይህ ምንድን ነው ስፔኩሌሽን ነው የሚባለው በእንግሊዝኛው በአማርኛው አየር በአየር ድለላ አይነት ነገር ማለት ነው። ምንድን ነው መሬቱን የሚወስዱት ኢንቨስተሮች መሬቱን ይይዙ እና አንደኛ በከተማ አካባቢ ባሉት የመሬቱ ዋጋ ሲጨምር ለመሸጥ ነው፣ ያው ዋጋ ሀብታቸው ከፍ እንዲል ለማድረግ ነው እንጂ መሬቱን ተጠቅመውበት ለማልማት አይደለም። አይሸጥም፣ አይለወጥም ቢባልም እንደ አንድ የንግድ ኮሞዲቲ ነው ማለት ነው መሬት የሚቀርበው። መሬት የኢትዮጵያ ውስጥ አሁን እንደ ኮሞዲቲ ነው። እንግዲህ አሁን መሬት አይሸጥ አይለወጥ የተባለው ታሪክን የሚያውቁ ሰዎች፣ በደርግ ጊዜ የነበረውን ስርዓት፣ ንጉሱ ስርዓት አወዳደቅ የሚያውቁ ሰዎች በደንብ ይረዳሉ። ለምንድን ነው? ጭሰኛ በነበሩ ገበሬዎች ላይ ከፍተኛ ጫና ስለነበር ያንን መሬት አብዮታዊ ለውጥ ለማምጣት ከባለ ሀብቶች፣ ከባላባቶች እንዳለ ተወስዶ መሬት መሬት ላራሹ ነው ተብሎ ነው አብዮቱ የነበረው እና ላራሹ ነው ሲባል ግን ወስዶ አንድ የሆኑ ቢከፋፈል በጊዜው ለነበሩ ገበሬዎች ብቻ ነው የሚሆነው። ሁሌም ግን ገበሬው ተመጣጣኝ የሆነ የመሬት ይዞታ እንዲኖረው መሬት በመንግስት ተይዞ በየጊዜው የማከፋፈል ስርዓት ቢኖር አግባብ ያለው ነው። የአሁኑ ህገ መንግስት ሲወጣ መሬት የግል እንዲሆን ጫና ነበረ። በተለይ ዓለም አቀፍ ድርጅቶች መሬትም እንደማንኛውም ንብረት የግል ንብረት እንዲሆን ጫና ያደርጉ ነበረ። በኢትዮጵያ የኮሌክቲቭ ኮንሽስነስ የሚባለው ነገር ውስጥ ግን በፊት ከአስራ ሰባት አመት በፊት የነበረው በንጉሱ ጊዜ የነበረው ከመሬት ጋር የተያያዘ ግብ ስላልተረሳ መሬት የግል ቢሆን አደገኛ እንደሚሆን ግንዛቤ ስለነበረ ነው። አይ መሬት ግል መሆን አይችልም። መሬት ግል ከሆነ ወደ ነበረው ክፉ ዘመን እንመለሳለን። መሬት የመንግስት ሆኖ ግን ሁሉም ሰው ብካቢ የሆነ የመሬት ይዞታ እንዲያገኝ፣ መሬት ደግሞ ለምርት አስፈላጊ ለሆነ ልማትም ለማዋል እንዲቻል መሬት የመንግስትና የህዝብ ይሁን ነው የሚለው ህገ መንግስቱ አክቹዋሊ መሬት የመንግስት ነው አይልም የኢትዮጵያ ህዝብና የብሄር ብሄረሰቦች የመንግስት ነው ነው የሚለው አንድ ላይ ነው የሚያስቀምጠው። ዶክተር መኮንን ህዝብ ማለት ገበሬው ነው እንግዲህ ህዝብ ማለት አራሹ ነው። ህዝብ ማለት የአገሩ ተወላጅ ነው። ህዝብ በራሱ ንብረት ካላዘዘበት ምኑን የእሱ ንብረት ሆነ? እንግዲህ በህገ መንግስቱ ላይ ምንድን ነው ህዝብ ሲል በዲሞክራሲ ከጊዜ ወደ ጊዜ የመሬት አሰራር የመሬት ክፍፍሉ የግድ መሻሻል ይኖርበታል። ይህን ለማሻሻል ደግሞ የግል ነው ከተባለ መንግስት አቅሙ አይኖረውም። ህገ መንግስቱ እንግዲህ ከግምት ውስጥ ያስገባው የአገር አስተዳደር ዲሞክራሲያዊ ይሆናል ነው። የብዙሀን ድምፅ ነው መንግስት የሚወስኑ የብዙሀንን ፍላጎት ነው ነው፣ አይደል? አዎ። የብዙሀን ፍላጎት ከሆነ መሬት የመንግስት ነው ወይም የህዝብ ነው ሲባል በዲሞክራሲያዊ ስርዓት ለህዝቡ ይበጀኛል በሚል መልኩ መሬት መንግስት ያስተዳድራል ማለት ነው። አሁን ከዚህ ጋር አንድ መሳሪያ አንስቼ እስቲ ለአብራራው የተሻለ እንትን ለማለት መሬት የገበሬ መሬት ለልማትም ይሁን ለመንገድ ስራም ይሁን ለማንኛውም ከአንድ ገበሬ መሬት በምን ስርዓት ነው የሚወሰደው? አሁንም በል ኤክስፕሮፕሬሽን የሚባለው ብለሽ ብታይ በወጣው ህግ ምንድን ነው የሚለው? በተግባር የሚሰራበት ህግ መሬት ለተሻለ ጥቅም አስፈላጊ ሆኖ ለተሻለ ልማት አስፈላጊ ሆኖ ከተገኘ ነው የሚለው። በእንግሊዝኛው ፎር ኤኒ ቤተር ዴቨሎፕመንት አስፈላጊ ሆኖ ከተገኘ ማንኛውም የመንግስት የስልጣን እርከን እስከ ወረዳ ድረስ ለገበሬው ተመጣጣኝ ካሳ ከፍሎ መውሰድ ይችላል ነው የሚለው። እንግዲህ ቁልፉ እዚህ ላይ ምንድን ነው? ተመጣጣኝ ካሳ ነው። ተመጣጣኝ ካሳ የሚለውን ደግሞ እንዴት ነው የሚሰራበት? ለምሳሌ መሬቱ ዛሬ የሚወሰድ ከሆነ ከዛሬ ሶስት ዓመት በፊት ገበሬው ከዛ ላይ ምን ጥቅም ነው ያገኘው ብለው ይጠይቃሉ። ያንን ይወስዱና በዓመት ያገኘው ለምሳሌ አስር አስር ኩንታል ጤፍ አግኝቶ ከሆነ የሶስቱን ዓመት ይወስዱና አማካዩን ይወስዳሉ። የሶስት ዓመት አስር አስር ከሆነ ያው አማካዩ አስር ነው የሚሆነው። አስሩን በአስር ያባዛሉ። በአስር ዓመት የሶስቱን ዓመት ምርት አማካይ በአስር ዓመት ያባዙና ያንን ዋጋ ነው የሚሰጡት ሰው የመቶ ኩንታል ጤስ ነው የሚሰጠው ማለት ነው አንድ ገበሬ ከመሬቱ ላይ ለመፈናቀል የሚሰጠው ህገ መንግስቱ ላይ የተቀመጠው በዲሞክራሲያዊ አሰራር ለህት ለብዙሃን ጥቅም በሚውል መልኩ መሬትን ለማስተዳደር ነው መሬት ለማስተዳደር እንዲችል ነው መንግስት ህገ መንግስቱ ላይ መሬት የመንግስትና የህዝብ ነው የተባለው አሳታፊነትን ነው የሚያመለከተው። አሁን ግን በማሳተፍ ሳይሆን መንግስት መሬት ለልማት ይፈልጋል ተብሎ የሚወሰደው አንድ የወረዳ አስተዳደር ወይም የዞን አስተዳደር ወይም የክልል አስተዳደር ወይም የፌዴራል መንግስት ይሄንን መሬት ለኢከለ ኢንቨስትመንት ወይም ለእንደዚህ አይነት ኢንቨስትመንት እፈልገዋለሁ ካለ ለገበሬው የሚሰጠው ያልኩሽ የሶስት አመት አማካይ በአስር አባስተው ነው መሆን የነበረበት። በሌሎች ብዙ ሀገሮች የሚሰራበት አሳታፊ ዲሞክራቲክ መሆን ያለበት አንድ እያንዳንዱ መሬት አሁን ኢትዮጵያ ውስጥ በቀበሌ ተከፋፍለዋል። ሁሉም መሬት ቀበሌ የቀበሌ አስተዳደር ድንበር አለው። ሄደው ለምሳሌ አበባ መሬት ከዱካም አካባቢ ሲወስዱ የገበሬውን ሄደው ይሄን መሬት እንደዚህ እንደዚህ የሚባል ኢንቨስተር ስለመጣ ወይም እንደዚህ እንደዚህ አይነት ፕሮጀክት ስላለን ይህን ፕሮጀክት ልንሰራ እንፈልጋለን አንደኛ ይህ በዚህ ጥቅም ትስማማላችሁ ወይ? ሁለተኛ ምን ያህል ቢሰጣቸው ነው የምትስማሙት? ተብለው መጠየቅ ነበረባቸው። ልማቱ የሚጠቅማቸው ከሆነ አርሶ አደሮች እዚ አካባቢ ያሉት ይስማማሉ። አዎ ይሄ ልማት ቢመጣ ለዚህ ይጠቅመናል፣ ለልጆቻችን ይጠቅማል፣ ለእኛ ይጠቅመናል። ስለዚህ እንፈልጋለን፣ ልማቱን አምጡ። ሁለተኛ ካሳ ደግሞ እንግዲህ ሁሉም የቀበሌ መሬት አይወሰድም፣ የተወሰነው ነው የሚወሰደው። መሬቱ የሚወሰዱባቸው ሰዎች አዎ የዚህን ያህል ቢከፈለን እንለቃለን ነው የሚሉት። አይ አለቅም መሬቴን የሚል ገበሬ ካለ ቀበሌ ብዙሀን ስለሆኑ እዛው በቀበሌ ደረጃ በድምፅ ሊወስኑ ይችላሉ፣ ሊወስዱበት ይችላሉ። ያን አያይዘው ሊያብራሩልኝ ይችላሉ ዶክተር መኮንን ፍሬው። ጠያቂያችን ከበደ ይልቃል የተባሉ በኢትዮጵያ አሁን እርስዎ የጠቀሱልን መንግስት ስርአት ውስጥ በወረዳና በቀበሌ ታውቆ የሚሰራበትን ሁኔታ ነው። ነገር ግን የደላላ ሚናም አለ። በኢትዮጵያ መሬት ከአንዱ ግለሰብ እጅ ወጥቶ ወደ ሌላው የሚሄድበት ሁኔታ ውስጥ የደላላ ሚናም አለ እና እኚህ ጠያቂ እስቲ የደላላውን ሚና ያስረዱኝ ብለዋል። ምክንያቱም በርካታ ኢትዮጵያ ውስጥ አሉ አሁን ያሉ ከበርቴ የሚባሉ ሰዎች አብዛኞቹ የከበሩት ይህንን የደላላ ሚና በመጫወት ነው የሚል ጥያቄ ያቀርበዋል እና እስቲ ያብራሩልን። እንግዲህ የደላላ ሚና በግብርና መሬትና በግብርና መሬት አካባቢ ያለው አሰራር ሁሉ የድለላ ኢኮኖሚ ነው። የስፔኩሌሽን ኢኮኖሚ ነው ያለው። የደላላ ትልቅ ቦታ እንዲያገኙ ያደረገው ምንድን ነው? በህግ ኦፊሻሊ፣ በህግ መሬት አይሸጥም አይለወጥም ተብለዋል። ጠቃሚ ነው ትርጉሙም ያለው ፖሊሲ ይመስለኛል እሱ እሱ ላይ አይደለም ችግሩም። በተግባር ግን መሬት ይሸጣል፣ በደንብ ይሸጣል መሬት መንግስትም ያውቃል ይሄን መሬት እንደሚሸጥ የተደበቀ አይደለም፣ ይታወቃል። በኦፊሴላዊ ክልክል ስለሆነ በተግባር ስለሚሸጥ በዛ መሀል ያ ዳርክ ኤሪያ እሱ ነው ለደላላ ሰፊ ክፍተት የፈጠረው። እሺ አንድ ሌላ የአድማጭ ጥያቄ ላሰማሁት፣ ጠናስጥልን እንደምናመሻችሁ ጥያቄ ለተከበሩ ዶክተር ጥያቄ ላቅርብ። በኢትዮጵያ ውስጥ ያለው የመሬት ዋጋ ምረትና የመሬት ጠቀሜታ ክፍል እያለ የመጣው እና ሰዎቹ ግለሰቦች ደግሞ በተለይ ለራሳቸው ጥቅም እየጓጉ መሬትን መቀራመት የጀመሩት ከዘጠና ሰባት ምርጫ በኋላ ነው። ኢህአዴግ እንደሚታወቀው ከዘጠና ሰባት ዓመተ ምህረት በፊት ለድርጅቱ የሚሆን ነገር በራስ ሲቆርሱ አያሳንሱ የሚለውን ይከፈል ነበር እንጂ በግለሰብ ደረጃ ወደ ሙስና የገባበት አንድም ነገር መስራት ማለት በጣም ይዳግታል። ነገር ግን ከዘጠና ሰባት ምርጫ በኋላ በኤርሚያስ ለገሰ መጽሐፍ እንዳየ ነው እኛም በአካባቢ ሁን እንደተገነዘብ ነው፣ ስልጣኑ ከእጃችን ወጣ በሚል በመደናገቅ በመደናበር፣ በተለይ አዲስ አበባንን መሬት ግለሰቦቹ ኢህአዴግ ባለስልጣናት ከወታደሩ ከደህንነቱ፣ ከተለያዩ ባለስልጣናት ወደ መሬት ዝርፊያ መግባት ጀመሩ። መሸጥ፣ መለወጥ እና እዛ በኋላ የመሬት አስፈላጊነት እና ውድነት በጣም እየጨመረ ነፍስ ግቢ ነፍስ ውጭ የሚል ነገር ይዞ መጣና የዘጠና ሰባቱ ምርጫ ያመጣ ብንቃጣ ከመሬት ይዞታ ጋር ያለ ይመስለኛልና ይህን ነገር ፕሮፌሰሩ እንዴት ያዩታል? እሺ፣ ዶክተር መኮንን ፍሬው ጠለቅ ብለው የኢህአደግ አመራር ባለስልጣናት፣ ወታደሩ ወይንም ከተወሰነ አካባቢ የመጡ ሰዎች ብለዋል። በቅርቡ አሁን ከአንድ አመት በፊት የነበረውን ተቃውሞ ያስነሳው በአዲስ አበባ ዙሪያ ያለው ገበሬ መፈናቀል ምክንያት ነው፣ ለብዙዎች ሞት፣ እንዲሁም እስከዛሬ ድረስ ለብዙዎች በእስር ቤት መገኘት፣ ከዛም ውጪ ደግሞ እስካሁን ድረስ በአስቸኳይ ጊዜ አዋጅ ስር ነው። ህዝቡ የሚኖረውና የኦሮሚያና የአዲስ አበባ ግንኙነት በምን መልኩ ነበረ መፈታት የነበረበት? በአንድ በኩል ከተማው መስፋፋት አለበት ከተባለ፣ ዘመናዊ መሆን አለበት ከተባለ፣ በሌላ በኩል ደግሞ ነባር ገበሬዎች ካሉ፣ መሄጃ ከሌላቸው፣ መተዳደሪያቸው ግብርና ከሆነ መፍትሄው ምን ነበረ መሆን የነበረበት? እሺ በጣም ሰፋፊ ጥያቄዎች ናቸው። አንደኛው እና አቴንሽን የያዘው ከዘጠና ሰባት ወዲህ ባለሀብት በመባል ወይም ኢንቨስተር በመባል የመሬት ክፍፍል ለየት ያለ መልክ የያዘው ከዘጠና ሰባት ወዲህ ነው የሚል ነው ጥያቄው ያነሱት። ብዙ ጥናቶችም ያንኑ ነው የሚያመለክቱት። ነገር ግን ውስጣዊ ችግር ብቻ አይመስለኝም። የውስጣዊ ኢትዮጵያ ውስጥ የተከሰተው የፖለቲካ ሁኔታ ብቻ አይመስለኝም። ምክንያት በሁለት ሺ ስድስት ሰባት ስምንት አካባቢ የዓለም አቀፍ የኮሞዲቲ ዋጋ በጣም ጨምሮ ነበር። የኤነርጂ ክራይሲስ ነበረ። እንደውም በሰሜን አሜሪካና በአውሮፓ የፋይናንስ ገበያ ቀውስ ስለነበረ ኢንቨስተሮች ብራቸውን ኢንቨስት የሚያደርጉበትን ቦታ እየፈለጉ ነበር እና የአፍሪካ መሬት በተለይ በኢትዮጵያ ባሉ ቦታዎች ክፍት መሬት አለ፣ ያልተያዘ መሬት አለ የሚል ነገር ስለነበር ወደዚህ ፊታቸውን አዙረው ነበር እና ኢትዮጵያ መንግስትን ያ አጋጣሚ የተጠቀሙ ይመስለኛል። የውስጣዊውን ችግር ያው ጠያቄው እንደጠየቁት ሆኖ የአለም አቀፋዊ ሁኔታም በትልቅ አስተዋጽኦ አድርጎለታል ይመስለኛል። ሶ ከዘጠና ሰባት ወዲህ አሁን የህንድ ዩኒቨርስቲ ላይ ጋምቤላ ውስጥ ኢንቨስት ለማድረግ የሚፈልጉ አልነበሩም። የአውሮፓ የአሜሪካም የነበሩ ዩኒቨርስቲዎች ሳይቀሩ መሬት ወደ መግዛት ዞረው ነበር እና አለም አቀፋዊ ሁኔታ ነበር። ይሄ ምንድን ነው? ኒዮሊበራሊዝም ሲባል ብዙ ጊዜ በኢትዮጵያ ሚዲያ ላይ ሲነገር ይሰማል። ግን ያው ከዘጠናዎቹ ወዲህ አክቹዋሊ በፊትም እንዳልኩሽ ገና ህገ መንግስቱ ሲረቀቅ ጀምሮ የውጭ ተቋማት ጫና ሲያደረጉ ነበር፣ መሬት የግል እንዲሆን፣ ሀገሬ ኢትዮጵያ ነጻ ገበያ እንድትከተል ጫና ሲያደረጉ ነበር እና በኢትዮጵያ ውስጣዊ ውስጥ የነበሩ ክስተቶች መንግስት እዚህ ላይ የነበረውን አቋም ላላ እንዲያደረግ ና በር እንዲከፍት ያደረገ ማለትም ያው ኒዮሊበራሊዝምን እንዲቀበል ያደረገ ይመስለኛል። ከዘጠና ሰባት በፊ ከዘጠና ሰባት ወዲህ ባሉ የኢትዮጵያ መንግስት ፖሊሲዎች የኒዮሊበራል ፖሊሲ አይደሉም ለማለት አስቸጋሪ ነው። ከዛ አንጻር ነው ማየው ወደ ገበያ ከዞረ እንዳልኩት ነው። ቅድሙም ያው የመንግስት መሆኑ ይህንኑ ችግር መሬት የመንግስት ነው መሬት የሕዝብ ነው የተባለው ይህንኑ ችግር ለመከላከል ነበር። ይህን በአንድ አቅም ያላቸው ከስልጣን ጋር ተያያዥነት ያላቸው ሰፊ ሶሻል ካፒታል ያላቸው ያንን ፖለቲካል እና ሶሻል ካፒታል ተጠቅመው ሀብት ወደ ማስበዘት እንዳይሄዱም ለመከላከል ነው መሬት የመንግስት እና የሕዝብ ነው የተባለው። በኋላ ላይ መመለስበት አለ እድሉን ከሰጠሽን፣ የአዲስ አበባን በተመለከተ በጣም ፖለቲካዊና ህገ መንግስታዊ ጥያቄ ያለ ይመስለኛል። የመሬት ፖሊሲ ጉዳይ አይደለም። ሙሉ በሙሉ ህገ መንግስታዊ እና ፖለቲካዊ ይዘት አለው። በሰፊው ሙያይም አይደለም፣ ግን እንዲያ በተወሰነ ደረጃ ማቀውን አንዳንድ ነገር ላካፍልች ይችላለሁ። እሺ፣ አንደኛ አዲስ አበባን ብቻ ሳይሆን በሌሎች ከተሞች የከተማና የገጠር ድንበር ግንኙነት ላይ የመንግስት ፖሊሲ ወደ ከተማ ያደላ ነው። ሁሌም ከተማ የልማት ማዕከል፣ ገጠር ግን መለወጥ ያለበት መቀየር ያለበት ኋላ ቀር አድርገው ያስባሉ ብዙ ፖሊሲ አውጪዎች፣ በተለይ የእኛ ሀገር ማለት ነው። አንድ አባባል ያስታውሰኛል። ምንድን ነው መዶሻ የያዘ ሰው ችግር ሁሉ ሚስማር ይመስለዋል ይባላል። ምን ማለት ነው ይሄ? ልማትን የህብረተሰብ ኑሮ መሻሻልን፣ እድገትን ከአንድ አቅጣጫ ብቻ የማየት አዝማሚያ አለ። በሰፊው ሰው ልማት ከተባለ ከተሜነት ማደግ ካለበት የአካባቢው ህዝብ መቀየር አለበት። የአካባቢው ህዝብ ነው ከተሜ መሆን ያለበት እንጂ በማህበራዊ ኔትወርክ ላይ፣ ፖለቲካዊ ኔትወርክ ላይ እንትንም ኔትወርኮችን እንደመሰላል ተጠቅሞ በአካባቢው ያለውን ወደ ጎን ገፍቶ ሌላውን ማስገባ ተግባብ አይመስለኝም። እንግዲህ እንዳልኩሽ ፖለቲካዊ ነው፣ በኢትዮጵያ ይዘ ደግሞ መንግስታዊ ነው። ሌላኛው ያው በጥያቄዎችም ሲነሳ እንደሰማ ነው የአዲስ አበባ ከተማ ባህሉም፣ ቋንቋውም፣ ሁሉም ነገር ከኦሮሞ ባህል ጋር ባይቃረንም አይጣጣምም። ሶ አሁን አዲስ አበባ አሁን ባላት ማህበራዊና ባህላዊ ክር የመሬት ይዘቷ ወደ ኦሮሚያ ሰፋ ማለት የኦሮሚያን ባህልና ማህበራዊ ሴት ያፋንሳል። ሰው ለኦሮሞ ባህልና መብት የሚከራከሩ ሰዎች ይህን ጥያቄ ቢያነሱ ትርጉም ያለው ይመስለኛል። እዚህ ላይ ከተማ የግድ ወደ ገጠር መስፋት የለበትም። አሁን ዲሲን ታውቂያለሽ፣ የተወሰነ ባውንደሪ ነው ያለው ከዛ ባውንደሪ ካለፈ ወይ ወደ ቨርጂኒያ ነው ወይ ወደ ሜሪላንድ ውስጥ ነው የሚገባው እንጂ የግድ ከተማው ወደ ጉን መለጠጥ አለበት የሚል ፍልስፍና የለም። እንደዛ አይነት ፍልስፍና የነበረው በኮሎኒያል ጊዜ የነበሩ ከተማዎች ናቸው። ምክንያቱም ያኔም ከተማ ስልጣኔ ነው፣ ገጠር ኋላ ቀርነት ነው ተብሎ ስለሚታሰብ አደኒኩስ ከተማ ሊስፋፋ፣ ገጠር ግን እንዲመነምን ይደረግ ነበረ። በአሁኑ ጊዜ ግን ገጠርን ወደ ከተማ መቀየር ነው የገጠርን ህዝብ ወደ ከተማ መቀየር ነው እንጂ ራሱ እንዲቀር ማድረግ አክቹዋሊ መቀየርም አይደለም ባለበት ቦታ ማለት ነው ባለበት ቦታ እንጂ ገጠሬ ነው ተብሎ ተነስ ተብሎ ከተሜ ገብቶ ከተማ እንዲያደርገው አይነት አይደል? አዎ፣ አንዱ ግራ የሚያጋባው እንደውም እሱ ነው። ከገበሬ መሬት ወስዶ ለሌላ ነዋሪ በላ መስጠት በጣም ስትሮንግ ብሎ አክቹዋሊ አሳታፊ የሆነ አስተዳደር ስርዓት የለም በሚባሉ ሀገሮች ውስጥም አይከሰትም። እንደዚህ አይነት ነገር አንድ ሰው መሬት ቀብቶ ለሌላ ሰው አይሰጥም። ለጥያቄው መልስ እንግዳችንን ዶክተር መኮንን መኮንን ፍሬው አያነውን እኔም አመሰግናለሁ። እንዲሁም አዘጋጇን ትዝታ ብላቸውን የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በየሳምንቱ ቅዳሜ ከ3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን ፕሮግራም ነው። ስርጭታችን እስከ 4 ሰዓት ይቀጥላል። አሁን የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚሰሙበት ቅንብር ነው። አዘጋጅና አቅራቢ ደሳለኝ መኮንን። ፕሮግራሙ የሙዚቃ ቃና Já, já, já, já, ሰላም ሰላም ሰላም። ጤና ይስጥልኝ የተከበራችሁ የሙዚቃ ቀና አድማጮች፣ እንደምንሰነበታችሁ በያላችሁበት የክብር ሰላምታ ይድረሳችሁ። ጽዮን ግርማን ተክቼ የማስተናግዳችሁ ደሳለኝ መኮንን ነኝ። ምርጥ ምርጥ የሆኑ ዜማዎችን ይዤላችሁ ቀርቤ ያለሁ ስቱዲዮ 14 ለዛሬ መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘሁኝ በቀጥታ ወደ ሙዚቃው ነው የማመራው። ኤቲዝ ዩር ወርድ ጀነፈር ሀድሰን ና አርኬሊ በጋራ በሚጫወቱት ዜማ ነው የምሽት ፕሮግራማችንን የምንጀምረው። You have the world, baby. Right in the palms of your hands, oh. oh. Just tell me what to do to oh. make your life a better life for you. Anything your heart desire, baby. See, I am born to make it happen, baby. All you gotta do. Tell me that it's me, you want not love you. And as long as you keep giving me that sweet love, point to it, baby, it belongs to you. If it's money you want, want me to pay your bills, it's it's buy it's your nice it's things, shop uh -huh, uh -huh, uh -huh. like your in ሁለት የዓለማችን ተደናቂ ድምፃውያን ጀነፈር ሃድስን እና አርኬሊ በጋራ የተጫወቱትን ኤቲዚ ዋርድ የተሰኘውን ዜማቸውን ነበር ያደመጥነው። ምርጥ ምርጥ የሀገረሰብ ዜማዎችን ለዛሬ ይዤላችሁ ቀርብ ያለሁ በአሜሪካን የቢልቦርድ ሰንጠረዥ ላይ በአልበም ሽያጭ በዚህ ሳምንት የበላይነቱን የያዙትን እነግራችኋለሁ። በነጠላ ዜማን በኩል ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኝነት እስከ ሶስተኛ ደረጃ የያዙትን ዜማዎችን ማሳውቃቸዋለሁ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘው በመቀጠል ሻትገን ራይደን የተሰኘውን የቲም መግሮን የሀገረሰብ ዜማ እጋብዛ ሰጥቻችኋለሁ። መልካም ድምጫ። አትጋን ራይደር የተሰኘውን የቲም መክሮን ዜማ ነበር ያደመጥነው። በመቀጠል ደግሞ ታዋቂዋ የሀገረሰብ ዜማ ተጫዋች ሳራ ኤቨንስ ኤኒዌር ትለናለች፣ እናደምጥላለን። Fucking time. ታዋቂዋ የሀገረ ሰብ ዜማ ተጫዋች ሳራ ኤቨንስ ኤኒዌር እያለች የተጫወተችውን ምርጥ ዜማ ነበር ያደመጥነው። ቀጥለን የምናደምጠው ዜማ ደግሞ አይሲዩ የተሰኘው የሉክ ብራይን ዜማ ይሆናል። በያላችሁበት መልካም ምሽት አይሲዩ To get me over you, they're hooking me up, yeah, buying me drinks with a thousand girls. There's just one thing I can't go anywhere, I can't do anything. No, I can't close my eyes without you in my dreams. You won't leave. One thing wrong, I can't go anywhere. I can't do anything. No, I can't close my eyes without you and my dreams. You won't leave me alone, even though I know you're gone. I look around for someone new, but I see you. Jumping up there with the band, taking me by the hand. Hey, boy, come dance with me. Stuck like a melody in my head, in the bed of my truck by the light. Like a melody in my head. አይ ሲ ዩ እያለ የተጫወተልን ሎክ ብራይን ነበር። በመቀጠል ደግሞ ኬሪ አንደርውድ ሳምቲንግ ኢን ዘ ዋተር እያለች ትጫወትልናለች። መልካም ድምጫ ሳምቲንግ ኢን ዘ ዋተር የተሰኘውን የኬሪ አንደርውድን ዜማ ነበር እያድመጥ ነው። አድማጮች፣ እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልክስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜል አድራሻችን ሆ ፖርን አት ቪኦኤ ኒውስ ዳት ካም ወይም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። የተከበራቸው የሙዚቃ ቃድ አድማጮች ወደ የአሜሪካን የቢልቦር ቦርሰን ጠረዥ ልውሰዳችሁና በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ ከአንደኛ እስከ ሶስተኛ የወጡትን ስንመለከት ትሩ ቱ ሰልፍ የተሰኘው የብራያን ቲለር አልበም መቶ ሰባት ሺ ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ፣ ዳምን የተሰኘው የኬንድሪክ ላማር አልበም ሰማንያ አራት ሺ ቅጅን በመሸጥ የሁለተኝነትን የሚለትን ደረጃ ይዟል። ሎንሊ ሀርትስ ክለብ ባንድ የተሰኘው ዘ ቢትልስ አልበም ደግሞ ሰባ አምስት ሺ ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛነት ደረጃ የያዘውን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር Say she want bottles, she ain't got no table, she don't got no bed frame, she don't got no tables. We just watching Netflix, she ain't got no cable, okay though Look, look, look, I'm the plug for her She wanna dabble her hair and hold the door for her. አይ አም ዘዋን የተሰኘው ዲጄ ካሊድ ከጅስትን ቢበር ጋር የሚጫወተው ዜማ በዚህ ሳምንት የሶስተኝነትን ደረጃ ሲይዝ፣ የሁለተኝነትን ደረጃ የያዘው ዜማ ደግሞ ዛትስ ዝዋት አይ ላይ የተሰኘው የቡርኖ ማርስ ዜማ ነው። በዚህ ሳምንት የሁለተኝነትን ደረጃ የያዘው የሳምንቱ ምርጥ አንደኛ ዜማ በዚህ ሳምንት ከመቶዎቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ የያዘው ደስፓሲቶ የተሰኘው ሊዊስ ፎንሲ ከዲዲ ያኪ ጋር በጋራ የሚጫወቱት ዜማ ነው። የተከበራቸው የሙዚቃ ቃና አድማጮች፣ ወደ ሀገረሰብ ዜማ ልመልሳችሁና የኤድ ሸረንን ዶንት የተሰኘውን ዜማውን እናደምጥለት። Said, "Don't you worry if I disappear." I told her I'm not really looking for another mistake. I called an old friend, thinking that the trouble would wait, but then I jumped right in. A week later, returned. I reckon she was only looking for a lover to burn. But I gave her my time for two or three nights. Then I put it on pause until the moment was right. I went away four months. Till a crossed again. She told me I was never looking for a friend. Maybe you could swing by my room around 10. Baby, bring the lemon and the bottle of gin. We'll be in between the sheets till the late AM. Baby, if you wanted me, then you should've just said she's singing. I love Don't laugh when love, I love, love, love, love, love, love. That heart is so cold all over. Only wanna see her We drink away the days with a takeaway pizza Before a text message was the only way to reach her Now she's staying at my place and loves the way I treat her Singing out Aretha All over the track like a feature And never wants to sleep I guess that I don't want to either But me and her we make money the same way Four cities, two planes the same day And those shows have never been what it's about But maybe we'll go together and just figure it out I'd rather put on a film with you and sit on the couch But we should get on a plane or we'll be missing it now written it down, the way that things played out when she was kissing him, how it was confused about, now she should figure it out while I'm sat here singing la, la, la, don't win my love Trust and respect is what we do this for. I never intended to be next. But you didn't need to take him to bed, that's all. And I never saw him as a threat. Until you disappeared with him to have sex, of course. It's not like we were both on tour. We were staying at the same hotel floor. And I wasn't looking for a promise or commitment. But it was never just fun and I thought you were different. This is not the way you realize what you wanted. It's a bit too much too late if I'm honest. And all this time, God knows I'm singing. Don't. ዶንት የተሰኘውን የኤድ ሸረንን ዜማ ነበር ያደመጥ ነው። አድማጮች የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን እያመሰገንኩኝ ሊትል ሬድ ዋገን በተሰኘው በምሬንዳ ላምበርት ዜማ አሰናበታችኋለሁ። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤና እንሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። የማጠቃለያ ዜና አሰማለሁ አድማጮች። ቱርክ አገሯ ላይ የነበሩትን የአምነስቲ ኢንተርናሽናል ሊቀመንበር ታነር ክሊቺን አሰረች። በአሶሽትድ ፕሬስ ዘገባ መሰረት ሊቀመንበሩ ቀደም ሲል የሽብርተኞች ቡድን አባል ተደርገው የተፈረጁ ቢሆንም ክስ ግን አልተመሰረተባቸውም ነበር። የግለሰቡን መታሰር ለማረጋገጥ ቪኦኤ ወደ ቱርክ ዜና አውታር ያደረገው የስልክ ጥሪ መልስ አላገኘም። ሊቀመንበራችን ካለች መታሰራቸው በፍርድ ላይ እንደ መቀለድ ይቆጠራል ብሏል። አምነስቲ ኢንተርናሽናል ትናንት አርብ ይፋ ባደረገው መግለጫ አሸባሪው አልሻባብ በሶማሊያዋ ፑንትላንድ ወታደራዊ ካምፕ ጋላላ ላይ ባለፈው ሐሙስ ባደረሰውና 48 ሰዎች ለሞቱበት ጥቃት የአጸፋ እርምጃ እንወስዳለን ይላሉ የሶማሊያ ባለስልጣናት። ፕሬዚዳንቱ ፎርማጆም የገቡበት ገብተን ዋጋቸውን እንሰጣለን ብለው ፎክረዋል። የዩናይትድ ስቴትስ ኃይሎች ደቡባዊ ፊሊፒንስ ውስጥ ከእስላማዊ አክራሪ ኃይሎች ጋር ለሚዋጉ ወታደሮች ቴክኒካዊ ድጋፍ እየሰጡ ናቸው። ዜናው አበቃ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከሚሽ 3 ሰዓት እስከ 4 ሰዓት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ንጉሡ ታምሬ ጋር አስተናጋጃችኋሉ አከበደ፣ በዚሁ ይሰናብታለው። ነገ እሁድ ከሚሽ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንጠብቃችኋለን። እስከዚያው ሰላም፣ ደህና ደሩ።